የሰብአዊ መብቶች ጉባኤ ሰመጉ የሕዝብ ሰላማዊ ሰልፍ የማድረግ ዲሞክራሲያዊ መብት እንዲከበር አላስፈላጊ ያላቸው የመንግሥት የጸጥታ ኃይሎች እርምጃዎችን በአስቸኳይ እንዲቆሙ ዛሬ ጠይቋል። በሰብአዊ መብቶች ተሟጋቾች ላይ የተካሄደ እንደሚገኝ የገለጸው ማሸማቀቅ፣ ወከባና ሥርዓት እንዲቆምም ሰመጉ አሳስቧል። የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተር ግን ሰላማዊ ሰልፎቹ ሰላማዊ አይደሉም ይላሉ። መለስካቸው አመሃ ከአዲስ አበባ ሙሉን ዘገባ ይዟል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች የሀገሪቱ ህገ መንግሥትና በፊርማ የተቀበለቻቸውን የአፍሪካና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በመጥቀስ ዜጎች በሚያካሄዷቸው የተቃውሞ ሰልፎች ላይ የጸጥታ አካላት ከመጠን ያለፈ ኃይል እንደሚጠቀሙ አመልክቷል። በዚህም ምክንያት በርካቶች ለሞትና ለአካል ጉዳት መዳረጋቸውን ቀደም ሲል ያወጣቸውን መግለጫዎች በማስታወስ ያስገነዝባል። ከቅርብ ሳምንታት ወዲህ በኦሮሚያና በአማራ ክልሎች በተካሄዱ የተቃውሞ ሰልፎች ተመሳሳይ የሰብአዊ መብቶች ጥሰትን በተመለከተ የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኘ ለቪኦኤ ማብራሪያ ሰጥተዋል። ከዚህ በፊትም በኦሮሚያ ክልል በተቀሰቀሰው ተቃውሞ የመንግስት ጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን በመጥቀስ መግለጫ ማውጣታችን ይታወሳል። ያን ጊዜም ባወጣውን መግለጫ ላይ በማጠቃለያው ላይ እንደዚሁ ይህን አይነት ከመጠን ያለፈ የኃይል እርምጃ ከመውሰድ እንዲቆጠቡ ጥሪ ያደርገናል እና በአማራ ክልል ያለውን የኃይል አጠቃቀም በተመለከተ በምርመራ ላይ ያለ ነገር ነው። በመነሻነት የሚደርሱን መረጃዎች አሉ። አንዳንድ ቦታዎች ላይ ከመጠን ያለፈ የኃይል እርምጃ ወስዷል የሚሉ ግን፣ እነኚህን ወደፊት በምርመራ የምናጣራቸውና ይፋ የምናደርጋቸው ናቸው። ሰመጉ ትናንት ያሰራቸው የጽሁፍ መግለጫ እንደሚለው ከዚህ ቀደም በወጡት መግለጫዎች ላይ የጸጥታ ኃይሎች ከመጠን ያለፈ ኃይል በመጠቀም በዜጎች ላይ የሚያደርሱትን የመብት ጥሰት እንዲያቆሙ ለመንግስት ጥሪ ማቅረቡን ያስታውሳል። እንደ መግለጫው አባባል መንግስት ለተፈጸመው የሰብአዊ መብት ጥሰት ተጠያቂ የሆኑትን አካላት ለፍርድ አላቀረበም። ተጎጂዎቹንም እንዲክስ ሰመጉ ላቀረበው ጥሪ ከመንግስቱ ወገን ተጨባጭ እርምጃ የለም ብሏል። የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኘ ከመጠን ያለፈ የኃይል እርምጃ ከህግ አኳያ ምን ማለት እንደሆነና የመንግስት የጸጥታ ኃይሎችን በዚህ ረገድ ማድረግ ያለባቸውን አብራርተዋል። ዜጎች የተቃውሞ ሰልፍ የሚያደርጉበት ጊዜ የጸጥታ ኃይሎቹ ስራ ጥበቃ ማድረግ ነው። በሰላማዊ ሰልፈኞቹ ላይ በሌሎች ወገኖቹ ላይ ጉዳት እንዳይደርስ ጥበቃ ማድረግ ነው። መበተን አይደለም፣ ሰልፉን መበተን አይደለም የነሱ ስራ። ይሄ መሰረታዊ ነገር መታወቅ ያለበት ነገር ነው፣ በህገ መንግስቱም ቢሆን ሰላማዊ ሰልፍ የማድረግና ሃሳብን በነጻነት የመግለጽ መብት የተረጋገጠ ነገር ነው። ማሳወቅ ነው እንጂ ፈቃድ መጠየቅ አያስፈልግም፣ ሰላማዊ ሰልፍን በተመለከተ የወጣው ቀደም ሲል የወጣው አዋጅም እንደሚያመለክተው። ነገር ግን ሳያሳውቁ እንኳ አድርገው ቢሆን ሰላማዊ ሰልፍ አድርገው ቢሆን እንዳልኩት የዜጎችን ህገ መንግስታዊ መብት ማክበር ስለሚገባ የማሳወቁም አላማ በቂ ጥበቃ መደረጉን ለዜጎችም፣ ለሌሎችም ወገኖች ጥበቃ መደረጉን ለማረጋገጥ ስለሆነ ቢያሳውቁም ባያሳውቁም የመንግስት የጸጥታ ኃይሎች ኃላፊነት ከሰላማዊ ሰልፉ ጋር በተያያዘ ጉዳት እንዳይደርስ ለሰዎቹ ጥበቃ ማድረግ ነው። ሌላው ወገኑ ጥበቃ ማድረግ ነው። ሰላማዊ ሰልፈኞቹ በጸጥታ ኃይሎች መበተን የሚገባቸውም በሌላው ሰው መብትና ንብረት ላይ ጉዳት ሲያደርሱ ወይንም የጸጥታ ኃይሎችን ለመጉዳት ሲንቀሳቀሱ እንደሆነ አቶ ቁምላቸው ያስረዳሉ። ሰልፈኞቹን ለመበተን ደግሞ የሞት አደጋ ወይንም የአካል ጉዳት በማያደርሱ ዘዴዎችና መሳሪያዎች ብቻ መሆን እንዳለበትም ያስገነዝባሉ። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መሐመድ ሰይድ እነዚህ ሰላማዊ ሰልፎች ሰላማዊ አይደሉም ነው የሚሉት። በሰላማዊ ሰልፍ ስም በሰላማዊ ሰልፍ ሰበብ እነዚህ ሰልፎች ላይ ሲንጸባረቅ የነበረው ቦምብ የማወርወር የጦር መሳሪያ ይዞ ወጥቶ በጸጥታ ኃይሉ ላይ በንጹሀን ዜጎች ላይ በሰላማዊ ሰልፍ ሰበብ የወጡ አካላት ባልተገባ መልኩ እነዚህ ግለሰቦች ኃይሉ፣ ሀይሉ ላይ እና በንጹሀን ዜጎች ላይ ቦምብ የሚወረውሩበት ተኩስ የሚከፍቱበት ሁኔታ ነው ያለ። ይሄ እንዴት ሰላማዊ ሰልፍ ልንለው እንችላለን ነው። ስለዚህ በዚህ ረገድ መንግስትና የጸጥታ ሀይሉ የህዝብን ሰላም የማስጠበቅ ኃላፊነት አለባቸው። በተቻለ መጠን በጥንቃቄ እየተንቀሳቀሱ ያሉበት ሁኔታ ነው ያለው። ምክንያቱም ለዜጎች ኃላፊነት ይሰማቸዋል። የሰመጉ ምክትል ሊቀመንበር እንደገለጹት በድርጅቱ በተወሰነ ስፍራና ጊዜ በተጣሩ ምርመራዎች እንደተረጋገጠው አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ነበሩ። አያሌ ዓለም አቀፍ እውቅና ያላቸው የሰብአዊ መብት ተሟጋች ድርጅቶችም አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ናቸው ይላሉ። መንግስት ለዚህ ምን ምላሽ እንዳለው ለጠየኳቸው አቶ መሀመድ ሰይድ የሚከተለውን መልሰዋል። እነዚህ በሰብአዊ መብት ስም የሚንቀሳቀሱ ኃይሎች በርቀት ሆነው በተጨባጭ መሬት ላይ እየተፈጸመ ያለውን ትክክለኛውን መረጃ ይዘው ሳይሆን ከማህበራዊ ሚዲያ በሚያገኟቸው የተሳሳቱ መረጃዎች እንዲሁም የተለያየ ቅሬታና የራሳቸው የሆነ ግላዊ የሆነ ሞቲቭ ያላቸው አካላት በሚልኩላቸው መረጃ ተነስተው እነዚህ ሰልፎች ሰላማዊ ነበሩ የሚል ጄኔራል የሆነ ድምዳሜ ላይ የሚደርሱበት ሁኔታ ነው ያለ። ይሄ ግን ስህተት ነው። ሰመጉ ያሰራቸው የጽሁፍ መግለጫ ግን በሀገሪቱ የተለያዩ አካባቢዎች በሰላማዊ ሰልፍ ተቃውሟቸውን በሚገልጹ ዜጎች ላይ በመንግስት ጸጥታ ኃይሎች ያለአንዳች ተጠያቂነት የሚወሰደው የኃይል እርምጃ የዜጎችን ህይወት ከመቅጠፍና የአካልና የንብረት ጉዳት ከማድረስ አልፎ ለሀገሪቱ ሰላምና ጸጥታ አስጊ የሚሆንበት ደረጃ እንደደረሰ ጠቁሟል። በመጨረሻም መግለጫው የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በገለልተኛ ወገን ተጣርቶ ፈጻሚው አካል በህግ እንዲጠየቅ ማንኛውም ወገን የህዝብን ሰላማዊና ህጋዊ ጥያቄዎች የብሔር ጥላቻን፣ የህዝብ ከህዝብ የአንዱን ሃይማኖት ከሌላው ሃይማኖት ለማጋጨትና ወዳልተገባ መንገድ እንዲያመራ ለማድረግ የሚጥሩ አካላት ሁሉ ከዚህ አጥፊ ድርጊታቸው እንዲቆጠቡ የሚሉና ሌሎች ጥሪዎችን አቅርቧል። በተመሳሳይ ሌላ መግለጫም በሰብአዊ መብት ተሟጋቾች ላይ የሚካሄደው ማሸማቀቅ፣ ወከባና እስራት ይቁም ሲል ጥሪ አቅርቧል። ለዚህም መነሻው አራት የሰመጉ አባላት የደረሰባቸው እስርና አንግልት መሆኑን ተገልጿል። ታስረው የተፈቱትና ሲታሰሩም አላንዳች ሕጋዊ ማብራሪያ መያዛቸው የታወቀው አቶ ተስፋዬ ቡራዩ፣ አቶ አበበ ዋቄኔና አቶ ተስፋዬ ታከለ ሲሆኑ እስካሁን በእስር ላይ የሚገኙትና ክስ እንደተመሰረተባቸው የሚነገረው አቶ ቡልቲ ተሰማ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ